ቃይት ጠገዴ ለወራት የዘለቁ ሕዝባዊ ተቃውሞዎችን ተከትሎ የሚያዙና የደረሱበት የማይታወቅ ሰዎች መበራከታቸውን በሰሜን ምዕራባዊው ግዛት የባህልና ማንነት ጥያቄ አንስተው ይንቀሳቀሱ የነበሩ የማህበረሰብ ለውጥ ተሟጋቾች ይናገራሉ። የሁለት ልጆች አባት የሆነው የ32 ዓመት ወጣቱ ዘነበ ጫቅሌ ዮሐንስ ዳንሻ ከብት ገበያ ከብት በመናገድ ላይ እያለ መጋቢት 23 2009 ዓ ም በፖሊስ አባላት ተይዞ ከተወሰደ ከሁለት ሳምንታት በኋላ እስር ቤት ውስጥ መሞቱን ቤተሰቡና በቅርብ የሚያውቁት ለአሜሪካ ድምፅ ገልጸዋል። ሟች ለፋሲካ በዓል ለቤተሰቡ ደውሎ የቀረበበትን ክስ በፍርድ ቤት ላይ እንደሚሟገት ተናግሮ እንደነበረ ወላጅናቱ አመልክተዋል። እንዴት ሞተ? ቤተሰቦቹ የተሰጣቸው ምክንያት ለማመን የሚያስቸግር እንደሆነ ይናገራሉ። አስከሬኑ መመርመሩ ቢነገራቸውም ውጤቱን ግን እንዳልሰሙ ተናግረዋል። በወልቃይት ጸገዴ የማንነት ጥያቄ ላይ የተሳተፉ ከእንቅስቃሴው መሪዎች ጭምር እስር ላይ የሚገኙ መሆናቸውንና ደብዛቸው የሚጠፋና ድንገት የሚሞቱ መኖራቸውን የእንቅስቃሴው አደራጆች ገልጸውልናል። የጸገዴ ወረዳና የሽሬ ፖሊስ እንዲህ የሚባል እስረኛ እኛ ዘንድ አልነበረም፣ የእኛ እስር ቤቶች የእስረኛ ዲሞክራሲያዊ መብት የሚከበርባቸው ናቸው ብለዋል። ጽዮን ግርማ ዝርዝሮን ይዛለች። ዘነበ ጫቅሌ ዮሐንስ ሰላሳ ሁለት ዓመቱ ነው። የስምንት ወር ሴት ልጅና የስምንት ዓመት ወንድ ልጅ አለው። ተወልዶ ያደገው ጸገዴ ወረዳ እንደ ማርያም በተባለች ቀበሌ ነው። አርሶ አደር እና የከብት ነጋዴ በመሆኑ ዳንሻ ከተማና ጎንደር እየተመላለሰ የከብት ንግድም ይሰራል። ይህንን የነገሩን ባለቤቱ ወይዘሮ ሰላም ቻሌና ወላጆቹ ናቸው። ቤተሰቦቹ ዘነበ ጫቅ ላይ ሰርቶ ቤተሰቡን ከማስተዳደር ውጭ ምንም አይነት የፖለቲካ እንቅስቃሴ ውስጥ አልነበረም ይላሉ። ባለቤቱ ወይዘሮ ሰላም ሟች ባለቤቷ መጋቢት 23 2009 ዓ ም ዳንሻ ከተማ ከገበያ መካከል ትፈለጋለህ ተብሎ መያዙን እንደተነገራት ትናገራለች። ከከብት ገበያ ነው የያዙ ማንም አልነበረም። በጊዜው እኔም እዚህ ጎንደር ነው የምኖርም በጊዜው አልነበረም። ተከትለው ሲጠይቁ አይ ክሱ ሽሬ ነው ተብሎ ነው ሽሬ ብለው ነው የወሰዱ። ቅዳሜ የሁለት ሳምንት ሞልቶት ሰኞ ሞተ።

ባለቤቷ የተከሰሰው ከሁለት አመታት በፊት በህገ ወጥ የመሳሪያ ሽያጭ ውስጥ እጅህ አለበት በሚል እንደሆነ እንደተነገረው መስማቷን የምትናገረው ባለቤቱ ጎንደር ከተማ ውስጥ ልጆቿን ጥላ መንቀሳቀስ ስላልቻለች ታሰረም ሞተም የሚለውን የሰማችው በስልክ እንደሆነ ገልጻ፣ በመጨረሻ ቁርጥ ቀን ሲመጣብኝ የትውልድ ቦታው ሄጄ ባለቤቴን ቀበርኩ ትላለች። የሟች ወንድም መሆናቸውን የሚናገሩት አቶ አረጋ ወንድማቸው ሲታሰርም ሆነ ሲሞት በአካባቢው እንዳልነበሩ ገልጸው አጣርቼ ያገኘሁት ያሉትን መረጃ ይናገራሉ። ስድስት ፖሊስ መጣና ያዙት አሉ። እንደያዙት እዚያ ምን ነው ብሎ ጓደኛው ነበር አብሮ በሬ ምናምን የሚነግደው አብሮ ነበር። ተሯሩጦ ሲሄድ ጭራሽ አላቆመውትም ጭራሽ አብሮረው ነው ትግራይ የወሰዱት። የት ትግራይ ሽሬ ደባጉና ነው የሚባለው፣ የታሰረበት እዚያ። ደህና እያለ እሑድ የፋሲካ ጤናማ ነበር አሉ። እዚያ እስከ አምስት ሰዓት የሌት ደህና ነበር። ከዚያ አማመውና ሞታል። ዚያኛ በርቀት ስለሆነ እሱ ምን ምን እንዳደረጉት አናውቅም። የሟች ቅርብ ዘመድ እንደሆኑ የሚናገሩት ስማቸው እንዲጠቀስ ያልፈለጉት አስተያየት ሰጪ ዘነበ ለህይወቱ ማለፍ ምክንያት እንደሆነ የተነገራቸውን ደግሞ እንዲህ ያስረዳሉ። ማታ የሰከረ ሰው ገብቶ ነበረ። እሱ እየተፋ ሲገባ አይቶ ሽቅ ብሎ ተፍቶ ሞተ ነው ያሉት። ሌላ መልስ የሰጡት ነገር የለም። ባለቤቱ ወይዘሮ ሰላምም አሟሟትን በተመለከተ የሰሙትን ይናገራሉ። የፋሲካ በበለገው አይ በዓል ብሎ ዋለ። ጓደኛው ሄደ ወደ ታሰረበት ቦታ የፋሲካ በበለገው ምግብ ነገር ወስዶ ሲጠራ ሙቷል ተብሎ ተነገረው። ሶ ተብሎ ሲነገረው እዛ ዛሬ ለቤተሰብ ደውሎ ነው ሂደው አስከሬም ወደ ለው ወደ ሀገሩ አዝልቀው ልንቀብር። የቻለ ምክንያቱ ምንድን ነው የሞተበት ተባላችሁ? ምክንያቱም ራት ምናምን አትመስተናል ያሉ ውጤት ገና ተብሎን ምክንያቱ የሆነ ሰው አስታወቀው ከጣቢያው ማለት ሸተተኝ ብሎ አፍንጫውን ይዞ በዛው ሞተ ነው ያሉት። እንግዲህ እኔ በወሬ ነው፣ ዝሮ ዝሮ በእኔ ፖሊሶች አጥጋ አልነበርኩም ለቀብር ነው እንጂ የቀብ ቤተሰቦቹ ሟች ከዳንሻ ከተማ ታስሮ የተወሰደ ወደ ሽሬ ነው የሚል መረጃን ስለሰጡን ወደ ሽሬ ፖሊስ ጣቢያ ኢንስፔክተር ጉሽ ጋር ደውለን ጉዳዩን ጠይቀን ነበር። ሽሬ ዝበሃል ሲ ከምኡ ዝበል የለን ወይ፣ ይቅርታ ግበርለይ፣ ዝኮነ ሰብ እንድሕር ሃልዩ ናይዚ ከባቢ ደውልለይ። ሽሬ ውስጥ እንዲህ የሚባል ሰው የለም፣ ይቅርታ አድርጊልኝ፣ እዚህ አካባቢ አንድ ሰው ካለሽ ላኪውና እንነጋገር እንደሆነ እንጂ እንዲህ የሚባል የሞተም የታመመም ሰው የለንም። ጠገዴ ወረዳ እንደ ማርያም በተባለ አካባቢ ገጠር ወደሚኖሩ ወላጅ እናቱ ደወልኩ። እታለም እንደሚባሉ ገልጸው ልጃቸው ሽሬ እንደ አባጉና የተባለ ቦታ ተወስዶ መታሰሩን ሰምተው ከዛሬ ነገ ይፈታል ብለው ሲጠብቁ መሞቱን እንደሰሙ ይናገራሉ። የእኔ ልጅማ ከባቡ የሚባል አብሶ ከብት ጠባቂ ነበረ። አሁን ሁለት ዓመት ሶስት አመት፣ ግን ጎንደር ቤት አርጎ ሂዶ ከዚያው የሚኖር ለእኔ ሊጠውር ለእኔ ሊያበላ ችግር እያለ ሳያስበው ገበያ እንደዋለ አንቀው እንደ ፍየል እንደ ሙኩታር ደውታል ይባላል። እና ምን እኳወቅኩ ገበኑ ይህ ሰርቷል ልጅሽ ይህ ሰርቶ ቢባል ብደርስበት እስመቻ ያለቅሰ ነበር። የሟች የቅርብ ዘመድ እንደሆኑ ገልጸው ስማቸውን እንዳንጠቅስ የጠየቁን ግለሰብ በበኩላቸው ሟች ዘነበ የሰራው ወንጀል የለም ይላሉ። የሚሳተፍበት የፖለቲካ ነክ ምንም የሚያስነካው አልነበርም። በወልቃይት ጠገዴ የተነሳ ግጭት አማራ ነኝ በማለት ብቻ ካልሆነ በስተቀር የሚጠረጠረው በሌላ ነገር የለም። ቤተሰቦቹ ሟች ታሟ ያውቅም፣ ጤነኛ ነው። ለዚህ ነው አሟሟቱን የምንጠራጠረው ይላሉ። እናቱ አስክሬኑ እንደተመረመረ ጠይቀው፣ ነገር ግን የምርመራውን ውጤት ለማወቅ ደጋግመው ሰው ቢልኩም የተነገራቸው ውጤት እንደሌለ ይናገራሉ። መንግስት ያላወቀው ስራ የሰራው ገበን ቢኖረው ቢሞት የራሱ ጉዳይ ነው። ልጅ ግን አርሶ እከብራለሁ አርሶ እጠግባለሁ እከብራለሁ እያለ ስንቱን እያሰበ በማንም ዝም ብለው ሲያቀፉት ሰው ከታነቀ ቀድሞ ደርግስ እንዲህ ሲያደርግ ነበር ሲሉ ነበረ እንጂ አሁን እኛ እነዚህ ከሚመጡ ሰው በሕይወቱ እንኳንም ሌላ ሰው ገሎ እኮ አይገደልም። የሟች ቤተሰቦች እንደሚሉት የዘነበ ጫቅሌ አስክሬን ወደ መቀሌ ተወስዶ ምርመራ ተደርጎለታል። ውጤቱም ይነገራችኋል ተብለዋል። አስክሬኑን የሚያስረከባቸው ፖሊስ ነው። ለሟች ወንድማቱ አረጋ አስክሬኑን ስትረከቡ ከፍታችሁ አይታችኋሉ ብለናቸው ነበር። ምልክት የሚባል የለውም፣ ደም ምናምን የወጣ ነገር የለውም። እቃ አንገቱ ነው ችግሩ የሚመስለኝ። ጠዋት እኛ ሳንደርስ ሹፈሩ ምን ውሎናል ጅማቱ ግትርትር ብሎ ነበር አለ ገና እኛ ሳንደርስ የትኛው አንገቱ ላይ ሽፈሩ ለሱ አስከሬን ይዞ ወደ ምርመራ ይወሰደው በጣም ተዋጣጥሮ ነበር፣ ጅማቱ ሁላ ተነስቶ ነበር። አሁን ግን የለም አለ። እሱን ጊዜ ግን ያነቁት ነው የመሰለኝ ጅማቱ በጣም ተዋጣጥሮ ነበር አለ። ይሄንን ቅሬታችሁን ያቀረባችሁት አካል አለ? ኧረ ምን ምንም እኔ ታሰረ ሲሉኝ የት ቦታ ነው ስላቸው አድራሻ አጥፍተውታል ሲሉ በሩጫ እየመጣሁ እያለሁ ዳንሻ ስገባ ሞታል። የዚያ ምንም ወደሱ ልደርስ ብዬ ነው የመጣሁት። እኔ ክልል ስድስት የሚባል ሀገር ነው የምኖረውን ለስራ ጉዳይ ሂጄ በዚያ ደውዬ የቤተሰብ እንዴት ነው ስለው አረ ወንድምህ ማድራሻው ጠፍቶ ሲሉኝ አራት ቀን ተጉዤ በመኪና መጥቼ ዳንሻ ስደርስ ሙቶ ምናምን አሉ። እሱ በቃ ምንም ይሄ አሽከር ንጹሕ ነው ያደረገለ በህዝብ ዳንሻ፣ በሙሉ ጎንደር በሙሉ ህዝብ ነው የሚለው። ያለ አርሶ የሚበላ ነግዶ የሚበላ ዝም ብሎ ሜዳ ላይ እንደዚህ ሰው የሚጣነቅ ከሆነ በጣም አስቸጋሪ ሆኗል። በቃ ሰው ሰርቶን የሚበላ ከታነቀ እንዴት ብለህ ነው የሚናኗረው? አሁን ለራሳችንም አስጊ ነው። ቤተሰቦቹ ማች የተወሰደው ሽሬ እንዳባ ቡግና እያሉ ደጋግመው ይናገራሉ። እኛ ሩቅ ስለምንገኝ ቦታውን በደንብ አናውቀውም። የፋሲካ ዕለት ለአግድፈው ብሎ ወደ ታሰረበት ቦታ የሄደው ጓደኛው ነው። ለእኛም ደውሎ መሞቱን ነገረን ይላሉ። እሁድ ቀን ደውሎ ደህና ንውላችሁ፣ እንዴት ሆነ አውዳመት እንዴት ተዋለ ብሎ ደውሎ ነበር አሉ። በዚህ የጸገዴ ፖሊስ ነበረ። እሁድ ቀን ደውሎ እንዴት ያለ አውዳመት አመት ዋላችሁ ጤና ደህና ናችሁ ብሎ እየሳቀስ ይደውሉ ብሎ Leliye kou mwese, noume no, lounelou. እኛ ደግሞ ሌላ ገደለው አለልም ታንቋን ቀውስ ገለሉት ከውስጥ ተማሻም ነው አንቀው ነው ገደሉት። ናት እሷ ሌላ እሱ እስር ቤት እያለ እንዴት ስልክ ደወለ፣ ምስክር አለ ምናምን አምጡልኝ፣ እኔ ልወጣ ነ የሰራህ ስራ የለ እያለ አይደለ እየደወለ። በዚህም ምክንያት የሽሬ ፖሊስ እነርሱ ጋር እንደዛ የሚባል እስረኛ እንደሌለ ሲገልጽ፣ እንደ አባ ቡግና ፖሊስ ኃላፊ ጋር ደውለን ነበር። በመጀመሪያ ያነጋገራቸው የትግረኛ አገልግሎት ዝግጅት ክፍል ሲሆን በእጅ ስልካቸው ላይ የቢሮ ጉዳይ መልስ እንደማይሰጡ ገልጸው የእጃቸውን ስልክ ካገኘንበት የቢሮውን አግኝተን እንድንደውል ገልጸውልናል። መልሰ እንደወልንላቸው፣ አይ ከቢሮ ፈቃድ ውጭ ትዘና አይቻል ነ ገብቶኛላ። አንደኛ የቢሮ ስልክ የለንም፣ እንደው ፈልገን ፈልገን ያገኘነው የእጆትን ስልክ ነው። ሁለተኛ ነገር ደግሞ ልናጣራም የፈለግነው ጉዳይ እንደው ሳምንት ያህል የያዝነው የእናንተ ምላሽ ሳናገኝ አየር ላይ አናውልም ብለን የያዝነው ጉዳይ ስለሆነ ትብብራችሁን ለመጠየቅ ነው። የምንገኘው ዋሽንግተን ዲሲ ነው። በዚህ ላይ ደግሞ ያላችሁበት ቦታ በጣም ሩቅ ነው። ቢተባበሩን። በመጨረሻም ሟች ተቀብሮበታል ወደ ተባለው ጸገዴ ወረዳ አስተዳዳሪ አቶ ግዴይ አዘነው ጋር ደውዬ ነበር። በምዕራባዊ ዞን ትግራይ የጸገዴ ወረዳ አስተዳዳሪ ነኝ። በዚህ ወረዳ ውስጥ ደግሞ ባሉ ሁለት ፖሊስ ጣቢያዎች ዳንሻና፣ ከተማ ንጉስ ነው ፖሊስ ጣቢያ እና ይሁን በከተማ ንግሥት ፖሊስ ጣቢያ፣ በነዚህ ቦታዎች አስሮ የሞተ ሰው እስካሁን የለን። ምክንያቱም የኛ ፖሊስ ጣቢያ እስረኞች ምቹ በሚሆንበት ሁኔታ የተሰራ ነው። ዲሞክራሲያዊ የሆነ ሁኔታ ነው ያለው። ስለዚህ በዚህ ጉዳይ እንደኔ፣ በእኛ ወረዳ ውስጥ ያሉ ሁለት ፖሊስ ጣቢያዎች ነው ያሉን። በዚህ ወቅት ሳስረው የሞተ ሰው የለም። አቶ ግዴ ጋር የደወልኩት በወረዳቸው ተቀብሯል የተባለውን ሟች ዘነበን ጉዳይ ያውቁ እንደሆነ ለመጠየቅ ቢሆንም ስልኩ በመቋረጡ ለተጨማሪ ጥያቄ እድል ሳናገኝ ቀርተናል። የትግራይ ክልል የኮሚኒኬሽን ጉዳዮች ኃላፊ አቶ ገብረ ሚካኤል መለስ ጋር ደውዬ የጉዳዩን ከነገርኳቸው በኋላ አጣርተው ምላሽ እንደሚሰጡ የገለጹልኝ ሲሆን ደጋግሜ ብደውልም ስልካቸው አይነሳም። በኢትዮጵያ እስር ቤቶች በተለይ እንደ ማዕከላዊ የምርመራ ጣቢያ በመሳሰሉ የማቆያ ጣቢያዎች የእስረ ች መብት በሰፊው እንደሚገፈፍና ለጭካኔ ይዞታ እንደሚዳረጉ መዘገቡን የሚያስረዳው የዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂዩማን ራይትስ ዎች በዘንድሮ ዘገባው የኢትዮጵያ የጸጥታ ኃይሎች በተለይ የደህንነት ሰራተኞች፣ ፌዴራል ፖሊስ፣ ልዩ ፖሊስና የጦር ሰራዊቱ አባላትም ጭምር ሰዎችን ሲያስሩና ሲያሰቃዩ ተስተውሏል። በተለይ የፖለቲካ እስረኞች በሚስጥር እስር ቤቶች ተይዘው ስለ ይዞታቸው መናገር የማይችሉበት ሁኔታ ላይ ይገኛሉ። በቅርቡ በሀገሪቱ የተቀሰቀሱ ሰላማዊ ሰልፎችን ተከትሎ የታሰሩ በፖሊስ ጣቢያዎችና በወታደራዊ ሰፈሮች የጭካኔ ይዞታ ላይ መቆየታቸውን ተናግረዋል። በርካታ ሴቶች በእስር ላይ የወሲብ ጥቃትና አስገድዶ መድፈር ወንጀሎች እንደተፈጸመባቸው አስረድተዋል። እነዚህን ሁሉ የመብት ጥሰቶች በመፈጸም የሚጠረጠሩ የጸጥታ ኃይሎች ላይ ምርመራ አይደረግባቸውም፣ በሕግ ፊት ሲቆሙም አይታይም ብሏል። በሪፖርቱ የኢትዮጵያ መንግስት ያቋቋመው የሰብአዊ መብት ኮሚሽን የኮሚኒኬሽን ጉዳዮች ኃላፊ አቶ ብርሃኑ አባዲ በእስር ቤቶች የሚፈጸሙ የመብት ረገጣ ውንጀላዎችን አስመልክቶ ከዚህ ቀደም የማጣራት ስራ እንዴት እንደሚሰሩ ከአሜሪካ ድምፅ ተጠይቀው ተከታዩን ብለው ነበር በሁለቱም መንገድ ነው የምንሄደው ቅሬታ አዋጃችን ላይ የተቀመጠው አቤቱታ ሲቀርብለት ኮሚሽኑ ወይም ደግሞ በራሱ አነሳሽነት ምርመራ ያካሄዳል ክትትል ያካሄዳል ነው የሚለው ስለዚህ በሁለቱም መንገድ ነው አቤቱታ ሲቀርብልን ሄደን እናጣራለን አስቀድመን ሳይቀርብልንም ራንደምሊ እንዲሁ በድንገት ሄደንም ፍተሻ እናደርጋለን እናያለን እናነጋግራለን ያነጋገርናቸው ቤተሰቦችም ሟች በህግ ጥበቃ ስር ነው ተብለው የፍርድ ጊዜውን ሲጠብቁ ቆይተው ሞቷል ተብሎ አስክሬኑ በፖሊስ ሲሰጣቸው እጅግ ማዘናቸውን ገልጸው የሞተበት ምክንያት ተጣርቶ እንዲነገራቸው ይጠይቃሉ በቅርቡ ኢትዮጵያን የጎበኙ የአውሮፓ ህብረት ከፍተኛ ባለስልጣናት በኢትዮጵያ መንግስት ላይ በእስር ላይ የሚፈጸሙ ጥቃቶችን በተመለከተ የሚቀርቡት ውንጀላዎች በገለልተኛ ወገን እንዲጣራ መጠየቃቸው ይታወሳል ለአሜሪካ ድምጽ ጽዮን ግርማ Washington DC.